አውሮፓና ጀርመን። የጀርመን ምክር ቤት ቡንደስታግ የኦቶማን ቱርክ ከ100 ዓመት በፊት በአርመኖች ላይ የፈጸመው ግድያ ዘር ማጥፋት ነው ሲል ውሳኔ ያሳለፈው ባለፈው ሳምንት ሐሙስ ነበረ። ይኸው አንድ ተቃውሞና አንድ ድምፀ ተአቅቦ ብቻ የገጠመው ውሳኔ በቱርክና በጀርመን መካከል ውዝግብ አስነስቷል። የጀርመን ፓርላማ እዚህ ውሳኔ ላይ እንዳይደርስ አስቀድማ ስታስጠነቅቅና ስትወተውት የቆየችው ቱርክ ውሳኔው ፍጹም ተቀባይነት የለውም ስትል ከፍተኛ ተቃውሞ እያሰማች ነው። በተቃውሞ ብቻ ሳትወሰንም አምባሳደሯን ከበርሊን የጠራች ሲሆን ከፕሬዚዳንቱ አንስቶ የሀገሪቱ ከፍተኛ ባለስልጣናት በጀርመን መንግስትና የቱርክ ዝርያ ባላቸው የጀርመን ምክር ቤት አባላት ላይ ይዝቱ ይዘዋል። የቱርክ ፕሬዚዳንት ታይፕ ረችፕ ኤርዶሃን ውሳኔው ጀርመን ጠቃሚ ወዳጇን ቱርክን እንድታጣ ያደርጋል ሲሉ አስጠንቅቀዋል። የቱርክ ዝርያ ያላቸውን 11 የጀርመን ፓርላማ አባላትንም የአሸባሪዎች ቅጥያ ሲሉ ክፉኛ ዘልፈዋቸዋል። ደማችን ያልጠራ ነው። የማን ቃል አቀባይ እንደሆኑ ይታወቃል። ጀርመን የሚገኙ የአሸባሪዎች ቅርንጫፍ ናቸው። ከነዚህ የምክር ቤት አባላት አብዛኛዎቹ የግድያ ዛቻ እየተሰነዘረባቸውም ነው። የጀርመን ምክር ቤት የኦቶማን ቱርክ በአንደኛው የዓለም ጦርነት ወቅት በአርመናውያን ላይ የፈጸመው ግድያ ዘር ማጥፋት መሆን አለመሆኑ ላይ ውሳኔ ለመስጠት ቀጠሮ የያዘው የግድያው መቶኛ ዓመት በተዘከረበት ባለፈው ዓመት ነበረ። ይሁንና ውሳኔው የአንካራንና የበርሊንን ግንኙነት ሊጎዳ ይችላል በሚል ስጋት ነበረ እስካሁን የቆየው። ሆኖም ጊዜው በመግፋቱ የጀርመን መራየተ መንግስት አንጌላ ሜርክል የሚመሩት የክርስቲያን ዲሞክራት ህብረት ፓርቲና የመንግስቱ ተጣማሪ ሶሻል ዲሞክራቶች እንዲሁም ተቃዋሚዎቹ አረንጓዴዎች ባርመናውያን እና በሌሎች አናሳ ክርስቲያኖች ላይ በጎርጎሮሳዊው 1915 ና 1916 የተፈጸመው የዘር ማጥፋት መታሰቢያ በሚል ያዘጋጁት የውሳኔ ሀሳብ ለፓርላማው ቀርቦ ውሳኔ እንዲሰጥበት ተደርጓል። ቱርክና አርመን በዚህ የጅምላ ግድያ ከረዥም ጊዜ አንስቶ ሆድና ጀርባ ናቸው። አርመኖች በዚህ ጦርነት የኦቶማን ቱርክ ስልታዊ በሆነ መንገድ 1.5 ሚሊዮን የሚሆኑ አርመኖችን ፈጅቷል ይላሉ። የኦቶማን ቱርክ መንግስት ከተፈረካከሰ በኋላ የተተካችው ዘመናዊቷ ቱርክ ግን ይህን እንደማትቀበል ለዘመናት ስታሳውቅ ቆይታለች። አንካራ በዚህ ወቅት በኦቶማን ቱርክ ላይ ያመፁ ከ ሶስት መቶ እስከ አምስት መቶ ሺህ የሚደርሱ አርመናውያን ብቻ ሳይሆኑ በርካታ ቱርኮችም ተገድለዋል ስትል ነው የምትከራከረው። ቱርክ ይህ በጦርነት ወቅት የተፈጸመ ግን በተደራጀ ዘመቻ የተካሄደ ግድያ ወይንም ዘር ማጥፋት አይደለም ስትልም ታስረዳለች። ይሁንና ከዛሬ አንድ መቶ ዓመት በፊት የተካሄደው የጅምላ ግድያ የዘር ማጥፋት ነው ሲሉ ከ20 በላይ ሀገራት እውቅና ሰጥተዋል። የጀርመን ፓርላማ ያኔ የተፈጸመው የዘር ማጥፋት ወንጀል ነው ብሎ መወሰኑ የሚያስተላልፈው መልእክት ምንድን ነው? ተብለው የተጠየቁት የጀርመን ፓርላማ ፕሬዝዳንት ኖርበርት ላመርት በመጀመሪያ የፓርላማ የዓላማው ውሳኔ በሙሉ ድምፅ ሊባል በሚችል ደረጃ ማለፉን አስረድተው ዓላማው የቱርክና የአርመን ግንኙነት የሚሻሻልበትን መሰረት መጣል መሆኑን ገልጸዋል። በመጀመሪያ ይህ የጀርመን ፓርላማ የጋራ አቋም መሆኑ ሊያጠራጥር አይችልም። እስካሁን በማንኛውም የተለመደ የፖለቲካ ክርክር ላይ ልዩነት ይኖራል። ሆኖም በዚህ ውሳኔ ላይ ግን የምክር መቀመጫ በያዙ ፓርቲዎች መካከል መሰረታዊ የሚባል ልዩነት አልነበረም። በሁለተኛ ደረጃ ሁለቱ ሀገራት በዚህ የጋራ ታሪካቸው ላይ መግባባት ላይ ለመድረስ የሚያስችላቸው ሂደት መጀመር እንዳለባቸው ለማሳመን የምናደርገው ተከታታይ ሙከራ ነው። እኛም ያለፍንበትን ተሞክሮ በማስታወስ ይህ ለወደፊቱ የጋራ መግባባት እርቅና ትብብር ቅድመ ሁኔታም ነው። ሆኖም በቱርክና በአርመኖች መካከል ከዚህ ቀደም የተጀመሩ አንዳንድ የእርቀ ሰላም ሂደቶች እንደነበሩ ይነገራል። እነዚህ ጥረቶች እያሉ ውሳኔውን ማሳለፉ ይህን የመሳሰለውን ጅምር ይጎዳል የሚል ትችት ቀርበዋል። ላመርት በዚህ ጉዳይ ላይ በሰጡት አስተያየት በዚህ ረገድ የተጀመሩ ሂደቶች የነበሩ ቢሆንም አለመዝለቃቸውን ነው ያስረዱት። ቀደም ሲል ችግሩን የመፍታት ጥረት ያለ ይመስል እንደነበረ ያሳወቁት ላመርት በአሁን ደረጃ ላይ ግን ሁለቱ ሀገራት እንደዚህ አይነት የጋራ እንቅስቃሴ እንደሚያደርጉ የሚገልጽ ማስረጃ እንደሌለ ነው የተናገሩት። በዚህ የተነሳም ፓርላማው ውሳኔው ላይ ለመድረስ መብቃቱን አስረድተዋል። ውሳኔውን ያሳለፍነው ተቃራኒው እየተደረገ መሆኑን ስለተገነዘብን ነው። በበኩላችን እስካሁን በየትኛውም መንገድ ቢሆን በአንድ በተጀመረ ሂደት ውስጥ ጣልቃ የመግባት ፍላጎት የለንም። ይህ የሁለት ወገኖች ጉዳይ አይደለም። በየትኛውም ዓለም ቢሆን በሁለት ጎረቤት ሀገራት መካከል በሚፈጠር ችግር ላይ አስተያየት አንሰጥም። ስለዚህ ልዩ ጉዳይ የምንናገረው የጀርመን ስርወ መንግስት በአንድ የተወሰነ ታሪክ አጋጣሚ በቀጥታና በተዘዋዋሪ ስለመሳተፉ ነው። እስካሁንም ቢሆን እኛ ራሳችን ስላለብን ኃላፊነታችን መነጋገራችን አልቀረም። የኃላፊነት ጉዳይ ከተነሳ ጀርመን የራሷን የዘር ማጥፋት ወንጀል አስቀምጣ የዛሬ 100 ዓመቱ የአርመኖች የጅምላ ግድያ የዘር ማጥፋት ነው የማለት መብት የላትም ትላለች ቱርክ። የቱርክ ፕሬዚዳንት ሬጀፕ ታይፕ ኤርዶሃን ጀርመን በሁለተኛው የዓለም ጦርነትና በናሚቢያ ከፈጸመችው ከራሷ ታሪክ ተነስተን የዘር ማጥፋት የተባለውን ውሳኔ መቼም ቢሆን አንቀበለውም ነው ያሉት። ኤርዶሃን ያነሱት ጀርመን ቅኝ በገዛቻት በናሚቢያ ከጎርጎረሳዊው 1904 እስከ 1908 ባመፁ የሄሬሮና የናማ ጎሳ አባላት ላይ የተፈጸመውን ጭፍጨፋ ነው። በያኔው አዛዥ በሌተና ጄኔራል ሎታር ፎንቶርታል ጭካኔ የተሞላበት እርምጃ የተፈጁት ናሚቢያውያን ቁጥር ከ80,000 በላይ ይገመታል። ለዚህ የጅምላ ግድያም የተለያዩ የጀርመን መንግስታት ለብዙ አስርት ዓመታት እውቅና ሳይሰጡ ቆይተዋል። ይሁንና ባለፈው ዓመት የጀርመን ፓርላማ ፕሬዝደንት ኖርበርት ላመርት ያኔ የተፈጸመውን ግፍና በደል የዘር ማጥፋት ብለውታል። ይሁንና እስካሁን የጀርመን መንግስት ለዚህ ወንጀል በይፋ ይቅርታ አልጠየቀም የጀርመን ፓርላማ በአርመኖች ላይ የተፈጸመው ግድያ የዘር ማጥፋት ነው ሲል ከወሰነ በኋላ ጀርመን በናሚቢያ ባካሄደችው ጭፍጨፋ ላይ ምን አይነት አቋም እንደሚይዝ የተጠየቁት ኖርበርት ላመርት አቋሙ ከእርሳቸው የተለየ እንደማይሆን ነበረ የመለሱት እኔ በግሌ ለሁለቱም ተመሳሳይ ክስተቶች ላይ ባለፈው ዓመት በጣም ተመሳሳይ መግለጫ ሰጥቻለሁ። እናም የጀርመን ፓርላማ ተመሳሳይ አቋም እንደሚይዝ አንዳችም ጥርጥር የለኝም። በናሚቢያዎቹ በሄሬሮና በናማ ጎሳ አባላት ላይ የተፈጸመው በደል የዘር ማጥፋት መሆኑ እውቅና እንዲሰጠው በመንግስት ደረጃም ይቅርታ እንዲጠየቅ በአሁኑ ጊዜ ናሚቢያና ጀርመን እየተደራደሩ ነው። በጉዳዩ ላይ የሚካሄደው ድርድር እየተጋመሰ ባለው በጎርጎሮሳውያኑ 2016 ዓ.ም ማብቂያ ላይ ፍጻሜ ያገኛል ተብሎ ይጠበቃል። የጀርመንና የናሚቢያ ፓርላማዎች ስምምነት ላይ ከደረሱ ጀርመን ያኔ ለተፈጸሙት ወንጀሎች ይቅርታ ትጠይቃለች። የጀርመን ውጭ ጉዳይ ሚኒስቴር እንደሚለው የጀርመን ፌዴራል ሪፐብሊክና በዲሞክራሲያዊ መንገድ የተመረጠው የናሚቢያ መንግስት ውይይት ገንቢ በሆነ መንገድ እየተካሄደ ነው። ይሁንና በሁለቱ መንግስታት ላይ እምነት የለንም የሚሉት የሄሬሮና የናማ የመብት ተሟጋቾች ከጀርመን መንግስት ጋር በቀጥታ እንደራደር የሚል ጥያቄ አቅርበዋል። የተገደሉት ህዝቦች ዝርያ ያለንን ጉዳዩ በቀጥታ የሚመለከተን የሚሉት እነዚህ የመብት ተሟጋቾች እነርሱን የማይጨምር ይቅርታ እንደማይቀበሉ ተናግረዋል። የእነዚህ ወገኖች አንዱ ጥያቄ ካሳ ሲሆን የጀርመን መንግስት ግን ለሄሬሮና ለናማዎች የካሳ ክፍያ እንደማይሰጥ፣ ከዚያ ይልቅ ካሳው በተዘዋዋሪ መንገድ እንደሚሰጥ ነው የገለጸው። ያ ማለት ጀርመን ካሳውን በልማት እርዳታ መልክ ነው እሰጣለሁ የምትለው። ይሁንና የጀርመን ፓርላማ የናሚቢያውን የዘር ማጥፋት ወንጀል እውቅና አዘግይቶ ለአርመኖቹ ግድያ ቅድሚያ የሰጠበት ምክንያት አሁንም ማነጋገሩ እንደቀጠለ ነው። ቱርክን ያስቆጣው የጀርመን መንግስት ያለፈው ሳምንት ውሳኔ አርመኖችን አስደስቷል። የጀርመን ምክር ቤት የዛሬ መቶ ዓመቱን የቱርክ ኦቶማን የአርመኖች ጭፍጨፋ ዘር ማጥፋት ሲል እያሳለፈው ውሳኔ ፋይዳ የቱርክ ማስጠንቀቂያና ጀርመን ተመሳሳይ ውንጀላ የቀረበባት የናሚቢያው የጅምላ ግድያ ጉዳይ ላይ ያተኮረው የዛሬው አውሮጳና ጀርመን ዝግጅታችን እንግዲህ በዚሁ ያበቃል። አድማጮች፣ ጀርመን ተጠያቂ በሆነችበት በናሚቢያው ጭፍጨፋ ላይ መውሰድ ያለባትን እርምጃ ዘግይታ የኦቶማን ቱርክ በአርመኖች ላይ የፈጸመውን ግድያ ዘር ማጥፋት ማለቷን እናንተስ እንዴት ታዩታላችሁ? አስተያየታችሁን በኤስኤምኤስ በፌስቡክ እንዲሁም በዋትሳፕ አድራሻዎቻችን ላኩልን። እናስተናግዳለን። ሳምንት በሌላ ዝግጅት እስከምንገናኝ ደህና ቆዩን።